ሰላም ለመላት ህቂ በእሳተ አንብእ ለወያ ጊዜ ሰቀሉ በኩረኪ ውሉደ ራሄል ወልያ ማርያም ንግል ለነፍሲ የደብረ ምስካያ አድነኒ ማበደም አድነኒ እማፈድብ ዘአናብስተ ሀቅል አራያ ከመማእፈር ጠቢብ ወምእመን ኬንያ